ጋቢና ቪኦኤ ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። እንደ ወትሮው ታክሲዋ ሞልታለች ብንላችሁ ደስ ባለን ነበር። ዛሬ በጣም የቴክኒክና የኢንተርኔት ችግር ላይነን ያለ ነው። ግን ለእናንተ መረጃዎችን ዛሬ ኢትዮጵያ ውስጥ የተከናወኑ ሁኔታዎችን፣ እንደዚሁም ደግሞ ወጣቶችን የሚመለከቱ መረጃዎችን እናደርሳለን። ሙዚቃዎችም ይዘን አብረናችሁ እናመሻለን። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። እንግዲህ የሰራልንን ሁሉ ይዘን ለእናንተ ቀርበናል። አዎ፣ እንግዶች አሉን። አስቀድመን ያሰናዳናቸው ዘገባዎች ይኖሩናል። በተለይ በኢትዮጵያ ውስጥ የግብረሰናይ ስራ የሚሰሩ ወጣቶችን፣ የታወቁ ሰዎችን፣ እንደዚሁም ሌሎች ዘገባዎችን አካተን አብረናችሁ እናመሻለን። አብራችሁን ቆዩ። ዜና እናስቀድም። ያደርሻችሁ የጋቢና ቪኦኤ የአድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። አዲስ ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ምንም አይነት የጥቅም ግጭት ሳይፈጠር በፕሬዚዳንትነት ስራ ላይ ለማተኮር ራሴን ከግል የንግድ ተቋማት ስራዎች ሙሉ ለሙሉ አወጣለሁ ሲሉ አስታወቁ። ትራምፕ በመላዋ ዩናይትድ ስቴትስና በዓለም ዙሪያ ኩባንያቸው ንብረቶች ያሉት በመሆኑ እንዴት ሊሆን ነው ከሚለው ከተመረጡበት ጊዜ አንስቶ ቁልፍ ጥያቄ ሆኖ ቆይቷል። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ታህሳስ አስራ አምስት ከሁለት ሳምንት በኋላ በውሳኔያቸው ዙሪያ የሚያብራሩ መሆኑን በትዊት የኮምፒውተር ማስታወሻ ለቀዋል። በሌላ ዘና የቀድሞ የጎልድማን ሳክስ ዋና ስራ አስኪያጅ ስቲቨን ሙንቺኒ ለገንዘብ ሚኒስቴርነት የታጩ ሲሆን ባለብዙ ቢሊዮን ዶላር ቱጃሩን ዊልበር ሮስን ደግሞ ለንግድ ሚኒስቴርነት መርጠዋቸዋል። የዩናይትድ ስቴትሷ ኦሃዮ ክፍለ ግዛት ኦሃዮ ስቴት ዩኒቨርሲቲ ውስጥ የደረሰው ጥቃት የእኛ ጥፋት አይደለም። ሆኖም ግን ማህበረሰባችን በዚያ ጥቃት ሰበብ ለጉዳት ይጋለጣል ብለን እንፈራለን ሲሉ ኮሎምበስ፣ ኦሃዮ ያሉ የሶማሌ ማህበረሰብ መሪዎች ስጋታቸውን ገለጹ። ቡልራዛቅ ኢሊ እርታን የተባለው በየአስራ ስምንት አመት እድሜ ያለው ሶማሊያዊ ስደተኛ ሰኞ ለት በዩኒቨርሲቲ ሰዎች በቆሙበት በላያቸው ላይ መኪናውን እየነዳ ከገጫቸው በኋላ ወርዶ በስለት ወግቷል። ከዚያም በፖሊስ ጥይት ተመቶ ተገድሏል። እንደ አውሮፓውያን አቆጣጠር በሁለት ሺ ሰባት አመተ ምረት ከቤተሰቡ ጋር ከሶማሊያ ከተሰደደ በኋላ ሁለት አመት ፓኪስታን ኖሮ ወዲህ ወደ ዩናይትድ ስቴትስ የመጣ መሆኑም ተገልጿል። የኦሃዮ የሶማሌዎች ማህበር ስራ አስኪያጅ ሀሳን ኦማር አጥቂው ምን እንዳ ያነሳሳው ወዲያው ማወቅ አልተቻለም። ነገር ግን መገናኛው ብዙኃን ሶማሌዎች ሁሉም መጥፎ እንደሆኑ አድርገው ያቀርቡናል ሲሉ አማረዋል። ሚዲያው ጥቃቱን እንደ ማህበረሰብ የፈጸመው ነው ይመስለኛል፣ ከኛ ጋር ማያያዙን እየሰማን ከመጀመሪያ ቀን ዝም አልን። አሁን ግን ወጥተን ስለ ጥቃቱ የሚሰማንን ከኛ ከልጆቹ ጋር ልጆቻቸው አብሮ የሚማሩ ጎረቤቶቻችን፣ ለስራ ባልደረቦቻችንና ለሌሎችን በስራ ለምናጋኛቸው ሰዎች ይህ ድርጊት የኛ ጥፋቱ አለመሆኑን ተናግረን ማሳመን አለብን ብለን ተነስተናል ይላል ሀሰን የተባለ ሶማሊያዊ። በቅርቡ በሞት የተለዩት የኩባ መሪ ፊደል ካስትሮ አመድ ዛሬ ረቡዕ ደሴቲቱን የማቋረጥ ጉዞ ስነ ስርዓት ጀምሯል። ፊደል ካስትሮ ባለፈው አርብ ሌሊት በዘጠና ዓመታቸው ማረፋቸው ይታወቃል። አንዳንዶቹ ለድሆች የቆሙ በማለት የሚያወድሷቸውና ሌሎች ደግሞ የኩባን ኢኮኖሚ ያደቀቀ የሰብአዊ መብቶችን የገሰሰ አምባገነን ሲሉ የሚገልጿቸው ካስትሮ በተናዘዙት መሰረት አስክሬናቸው ተቃጥሏል። ኩባውያንም የዘጠና ቀናት ብሔራዊ ሀዘን ጀምረዋል። የሀዘን ስነ ስርዓቱ እንደ አውሮፓውያን አቆጣጠር በ1953 ዓ.ም ካስትሮ የኩባን አብዮት የጀመሩት ሳንዲያ ሳኒጎ ዲ ኩባ ሰኞ ለት መጀመሩ ይታወቃል። የካስትሮን ቅርስ ተከትሎ የሚደረገው የክብር ጉዞ ከሀቫና ይነሳና እንደ አውሮፓውያን አቆጣጠር በ1959 ዓ ም የሽምቅ ውጊያ ወደ ጀመሩበት ሲራ ማካስትራ ተራሮች ያመራል። የካስትሮን ቅርስ ተከትሎ የሚደረገው የክብር ጉዞ ከሀቫና ይነሳና ሲራ ከደረሰ በኋላ በብዙ ከተሞች በብዙ ሺዎች የሚቆጠሩ አድናቂዎችና ደጋፊዎች ትላንት ሀቫና አብዮት አደባባይ በመገኘት ስንብት አድርገዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድረጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. ወደ ቀዳሚው ዘገባችን እንለፍ። የቀድሞ ወይም የጥንት አውሮፕላኖች በአስር የአፍሪካ ሀገሮች ሰማይ ላይ የበረራ ውድድር ለማካሄድ እሁድ ዕለት ኬንያ አርፈው እንደነበረ ታስታውሳላችሁ። ከደቡብ አፍሪካ የተነሱት ጥንታዊ አውሮፕላኖች የሚደረገው የበረራ ውድድር ዋና ዓላማ። ለተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ለብሔራዊ የአዋፋት የዱር እንስሳት ጥበቃ እንደዚሁም ዘርን በመዝራት ደንን መልሶ በማልማት ላይ የሚገኘው ቡድን ለሚገኘው ቡድን የገንዘብ እርዳታ ለማሰባሰብ ነበር። የዚህ ገቢ ማሰባሰቢያ ውድድር ላይ ከተሳተፉት መካከል ሀያዎቹ አውሮፕላን አብራሪዎች የበረራ እክል ገጥሟቸው ነበር ወደ ኬንያ በሚያደርጉት በረራ ወቅት በኢትዮጵያ ባልተፈቀደ የበረራ ክልል ውስጥ በስህተት በመግባታቸው በኢትዮጵያ መንግስት ለሁለት ቀናት ተይዘውም ነበር። ማንነታቸው ከተጣራ በኋላ ግን በእቅዳቸው መሰረት ኬንያ አርፈዋል። መሀመድ ዩሱፍ ከናይሮቢ የላከውን ዘገባ መስታወት አረገው ታቀርበዋለች። ጉዞ በሰማይ ቢሆንም ምድራዊ ራዕይም ነበረው። የዱር እንስሳት ጥበቃን በተመለከተ መረጃን በአፍሪካ ማዳረስና ለጥበቃው የሚውል ገንዘብን ማሰባሰብ አዳም ማትሬስ very privileged and happy that i can be that and hopefully we'll have more of, of those kind of events that we can make sure that it's aware for the wildlife and the parks and እኔ በዚህ ዝግጅት ላይ በመካፈሌ በጣም ደስተኛ ነኝ። ተጠቃሚ ከሆኑት መካከልም አንዱ ነኝ። ከዚህ በኋላ እንደዚህ አይነት የገቢ ማሰባሰቢያ ዝግጅቶች ይዘጋጃሉ የሚል ተስፋ አለኝ። ስለ ዱር እንስሳት እንደዚሁም ስለ ዱር የሚዳረሰው መረጃም ለወደፊት ለውጥ ያመጣል የሚል ተስፋ አለኝ። የዚህ ዝግጅት ዋነኛ ስፖንሰር የብሔራዊ አዕዋፋት ደህንነት ጥበቃ ወይም በርድ ላይፍ ኢንተርናሽናል ሲሆን ቮልቸር ወይም ጭልፊት በመባል የሚታወቀው የወፍ ዝርያ ቁጥር በአፍሪካ መመናመኑን በማስመልከት መረጃን ለማዳረስ ከፍተኛ ጥረት ለማድረግ ነው። ዝግጅቱ የተዘጋጀው የአፍሪካው የጥንታዊ ወይም የቀደሙ ትናንሽ አውሮፕላኖች ውድድር ከሁለት ሳምንታት በፊት በግሪክ በምትገኝ ክሪት በተባለችው ደሴት ነበር የተጀመረው። አርባ የሚሆኑት በበረራው የተሳተፉት ሰራተኞች በኢትዮጵያ ለበረራ ክልል ባልተፈቀደ ርቀት ላይ ሲበሩ በመገኘታቸው ማንነታቸው እስኪጣራ ድረስ ለሁለት ቀናት ተይዘው ቆይተው ነበር። በውድድሩ ላይ የተሳተፉ አብራሪዎች ኬንያ ሲደርሱ በአየር ላይ ባደረጉት ትዕይንት ከታዳሚው ከፍተኛ አድናቆትንም አግኝተው ነበር። ከዝግጅቱ አስተባባሪዎች መካከል ሪዝዋን ቨርጂ እንዳሉት በሀያኛው ክፍለ ዘመን አጋማሽ ላይ የተሰሩት እነዚህ ጥንታዊ ትናንሽ አውሮፕላኖችን ለመመልከትና የሚያሰሙትን ድምጽ ለመስማት ወደ ኬንያ የሚመጡ ጎብኚዎችን ቁጥር ከፍ እንዲል አድርጓል በማለት ተናግረዋል። በኬንያ የቱሪስት መስህብ የሆኑትን ቦታዎች ለዓለም አቀፍ ጎብኚዎች እንደማሳያ ነበር ይህን ዝግጅት ያሰናዳ ነው። እንደምትመለከቱት ለማየት የታደመው ህዝብ ከፍተኛ ነው። እንግዲህ ይህ ሁሉ ተመልካች ለዓለም የተመለከቱትን ያደርሱልናል። ኬንያ ታላቋ የጎብኚ ማዕከል እንድትሆን ነው ፍላጎታችን። ሰዎች ወደ ኬንያ ለመጎብኘት እንዲመጡ እንፈልጋለን። ጥንታዊ አውሮፕላኖችን በማብራር ላይ የሚገኙት የበረራ ሰራተኞች እስካሁን አምስት ሀገሮችን ዞረዋል። ተጨማሪ አምስት ሀገሮችን ካካለሉ በኋላ በታህሳስ 17 የመጨረሻ ማረፊያቸው ኬፕ ታውን ይሆናል። If you catch me at the Yeah, I got more records yeah, than the KGB So, uh, no funny business are You already are oh. የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የጋቢና ቪኦኤ ዝግጅታችን ይቀጥላል። አስቀድመን ያሰማናችሁ ዘገባ ላይ እስኪ አስተያየቶቻችሁን እናንተም ስጡን። በፌስቡክ ዛሬ በቀጥታ ባንኖርም፣ ግን ሆርን አት ቪኦኤ አማሃሪክ ላይ አስተያየቶቻችሁን ልትሰጡን ትችላላችሁ። እንደዚሁም ደግሞ በኢሜይል ቪኦኤ አማሃሪክ ሆን ቪኦኤ ሆርን አት ቪኦኤ ኒውስ ዶት ኮም ላይ ታገኙናላቸው። እንግዲህ አስቀድመን ስንነጋገር የነበረው እነዚህ ጥንታዊ አውሮፕላኖችን በተመለከተ እስኪ እኛም እዚህ ስቱዲዮ እንዋይበት። የመገናኛ ብዙኃን እንዴት ነበረ የዘገቡት ሁኔታውን፣ በተለይ በማህበረሰብ ድረገጽ ነው። እዚህ ባልደረቦቼ ጽዮንና መስታወት አሉ። ጽዮን፣ ባንቺ ልጀምር። የማህበረሰብ መገናኛ ብዙኃን እሁድ ለት ምን ሲሉ ነበር? እንግዲህ ማህበረሰብ መገናኛ ብዙኃን ላይ በተለይ ደግሞ ፌስቡክ ላይ የኢትዮጵያ የሲቪል አቪዬሽን የእነዚህን ሀያ አውሮፕላን ይዣለሁ ካለ በኋላ በጣም የተለያዩ አስተያየቶች ሲሰጡ ነበረ። አብዛኞቹ አስተያየቶች ከቀልድ ጋር የተያያዙ ነበሩ። መጀመሪያ ሀያ አውሮፕላንን እንዴት ያለ ባልተፈቀደ የበረራ ክልል ውስጥ ሊገቡ ቻሉ? ሀያ አውሮፕላን ሲገቡ ሳይፈቀድ ነው ወይ በክልሉ ላይ ማረፍ ሳያስፈቅዱ ነው ወይ ሊገቡ የቻሉት? ይህን ያህልስ አውሮፕላን ምን ሊያረግ ሄደ የሚለው በጣም አጠያቂና አነጋጋሪ ሆኖ ነበር እንደዚ አይነት አስተያየት ሲሰጡ ሰጡ የነበረው ግን አሁንም ድረስ ይሄ ጥያቄ እኔም ጋር አለ። እንዴት እነዚህ ለልምምድም ቢሆን የአንድን አገር አየር ክልል ሳያስፈቅዱ እንዴት ጥሰው ገቡ የሚለው አሁንም ድረስ አጠያቂ ነው። ከናይሮቢ ደግሞ የመሀመድ ዩሱፍን ዘገባ ተከታተለሻል። መስታወት የመገናኛ ብዙሀኖች ደግሞ ዘገባ ሲያቀርቡ ነበር። አሁን ጽዮን ያለችው አንድ ነገር አለ። እንዴት ገቡ የሚለው ጥያቄ እንዳለ ሆኖ ግን ሌሎች የአፍሪካ ሀገሮችንም ሳያስፈቅዱ ነበረ ሲያልፉ የነበሩት። አስር የአፍሪካ ሀገሮች ነው ሊሄዱ ተጠብቆ የነበረው። ኢትዮጵያ አየር ክልል ውስጥ በገቡ ጊዜ ግን ፈቃድ የላቸውም ብለው አወርደዋቸዋል። የዓለም አቀፍ የመገናኛ ብዙሀን ዘገባዎችን የተከታተልሹ ካለ ምን ነበረ የነሱ ዘገባ? ማለት አላማው የዚህ በረራ አላማ ወይም የአየር ላይ ውድድር የበረራ ውድድር አላማ ቅድም እንደተነገረው በአፍሪካ ያሉትን እንስሳቶችና ደኑን ለማበርታት ወይም ለማበልጸግ ዛ ላይ የሚሰሩ ሰዎች ገንዘብ ለማሰባሰብ ነው። ይህ ዓላማ በጎ ሆኖ ሳለ ግን ያለ ፈቃድ በየሀገሮች ላይ ለመብረር በተለይ ደግሞ በኢትዮጵያ ላይ መብረራቸውና የኢትዮጵያም ደግሞ እነሱን ለሁለት ቀን ማንነታቸው እስኪጣራ ማቆየቷ በመገናኛ ማለት በ በጋዜጠኞች ዘንድ የነበረው ሁኔታ ትንሽ ቅሬታም ያለው ይመስል ነበረ። ማለት የእንግሊዝ የመገናኛ ብዙሀኖችንም ሳይ ነበረ። ጋርዲያን አዘጋገቡ እንደዚህ አይነት በጎ ስራ የሚሰሩ እና ደግሞ ተወዳዳሪዎች በኢትዮጵያ አየር ክልል ውስጥ ገብተው እንዲወርዱ በጎ ምንም አይነት በጎ ነገር ቢሰሩ ያለ ፈቃድ በማንም የበረራ ዞን ላይ የመብረር ፈቃድ ሳይኖር መብረሩ ትክክለኛ አለመሆኑ መቼም ብዙ ሰው የሚስማማበት ሆኖ ነው የተገኘው። ግን አንዳንድ ጋዜጠኞች ያው ጥሩ ኢትዮጵያ መያዟና ለሁለት ቀን ከጉዞው ና ከውድድሩ እነሱን ማዘግየቷ እንደ ጥፋት አይነት አድርገው የዘገቡበት ሁኔታ ነበር። እናንተ ምስኪ አስተያየቶቻችሁን ሆርናት ቪኦኤ ኒውስ ዶት ኮም ላይ ላኩልን። በእርግጥ የዓለም አቀፍ የሲቪል አቪዬሽን ህጎች አሉ። በዛ መሰረት የተፈጸመ ነገር ነው። ለማንኛውም ወደፊት ተስተካክሎ ጉዞም ሳይስተጓጎል ፈቃድ አውጥተው የምንቀሳቀሱበት ይሆናል የሚል ተስፋ አለን። የምትከታተሉት ነው። መሰረት የበጎ አድራጎት ድርጅት ህጻናትና ሴቶችን ለመደገፍ የተቋቋመ ሀገር በቀል ድርጅት መሆኑን የድርጅቱ መስራች ይናገራሉ። ተደፍረው ከዓላማቸው የተስተጓጎሉ ሴቶችን ለመርዳትና ወደ ዓላማቸው ለመመለስ ወላጆቻቸውን ላጡ ህጻናት የጤናና የትምህርት ድጋፍ ለማድረግ የዛሬ አምስት ዓመት የድርጅቱ መስራች ባወጡት መቶ ሺህ ብር የተቋቋመ ድርጅት ነው። የድርጅቱ መስራች ወይዘሮ መሰረት በድርጅታቸው ስር የሚረዱ ሴቶችንና ህጻናትን መደገፊያ የሚሆን ገቢ ለማሰባሰብ ዩናይትድ ስቴትስ መጥተዋል። ጽዮን ግርማ አነጋግራቸዋለች። ድርጅቱ አከናውኑታል ያሉትን ተግባራት ከማምራራት ይጀምራሉ። የዛሬ አምስት ዓመት ስንጀምር ሀምሳ ህጻናትን አንድ ወረዳ ላይ ብቻ እና ሀያ አምስት ሴቶችን ነበር። አሁን ግን አዲስ አበባ ብቻ ከስድስት መቶ ሰማንያ በላይ ህጻናትን ድጋፍ እና እንክብካቤ እናደርጋለን። አራት መቶ አርባ ሴቶችን ደግሞ እንደዚሁ የሞራል ጥገና ፕሮግራም አዘጋጅተን ስልጠናዎችን ሰጥተን መነሻ ካፒታሎችን እየሰጠን ወደ ስራ እንዲመለሱ አድርገናል። ከዚህ በተጨማሪ ደግሞ አስራ አምስት ሺህ የገጠር ህጻናትን በየዓመቱ አንድ ሺህ ለአንድ ልጅ የሚል ፕሮግራም አዘጋጅተን ከእያንዳንዱ ወገኖች ቸው የትምህርት መሳሪያዎች በመሰብሰብ አሉበት ድረስ እየሄድን ያንን የትምህርት መሳሪያዎች ድጋፍ እናደርጋለን። ከዚህ በተጨማሪ ደግሞ ሴቶችና ህፃናትን በቀጥታ ወይም በተዘዋሪ ድጋፍ ሊያደርጉ የሚችሉ ፕሮግራሞች ለምሳሌ ውሃ የምንጭ ውሃ በማጎልበት አምስት ሺ ያህል የጉለሌ ክፍለ ከተማ ሰዎች ውሃ እንዲያገኙ አድርገናል። ወደ አሜሪካ የተመጣበት ዓላማ ውጭ ያሉ ኢትዮጵያውያን ስለ ሀገራቸውና ስለ ወገኖቻቸው ይጨነቃሉ ያስባሉና እነሱ ደግሞ የተለያዩ አማራጮች በማድረግ ልጆች ስፖንሰር እንዲያደረጉ፣ ሴቶችን እንዲደግፉ፣ ወይም ደግሞ ትምህርት ላይና ጤና ላይ እንዲሳተፉ ለማድረግ ነው እንግዲህ የመጣ ነው። ድርጅታችሁ የበጎ አድራጎት ስራ ሲሰራ ከዚህ በፊት በምን አይነት በጀት ነበር የሚንቀሳቀሰው? ገቢውን ከየት እያመጣ ነበር? እነዚህን እርዳታ የሚያደርገው? እንግዲህ ይሄ ድርጅት ሲመሰረት ካመሰራረቱ ጀምሮ ምንድን ነው ቋሚ የሆነ ለውጥ ማምጣት ነው በሴቶችና በህፃናት ህይወት ዙሪያ አላማ አድርጎ የተነሳው የጀነራል አሰምብሊ አባሎች ራሳቸው ተደጋፊ አባል ነው የምንላቸው ቤኔፊሻሪዎቻችን እነሱ እንኳን እንዲያዋጡ ማድረግ ነው። ከዚህ በተጨማሪ ደግሞ ወጣት የበጎ ፈቃድ አገልጋዮችን በመመልመጥ የተለያዩ ስራዎችን እንዲሰሩ እናደርጋለን። ለምሳሌ ምን ይሰራሉ? ለምሳሌ ጫማ በመጥረቅ ገንዘብ ያሰባስባሉ። አሁን ይሄ አንድ ሺ ለአንድ ልጅ የምንለውን ፕሮግራም ስንሰራ የመጀመሪያው ፕሮግራም የሚጀምረው የማትሪክ ልጆች ማትሪክ ተፈትነው ሲወጡ የተቀረጸ እርሳሳቸውን መሰብሰብ ነው። እነዚህ እነዚህ አይነት ትንንሽ የሚመስሉ ግን ብዙ ድጋፍ ለሌላው ትርፍ የሆነ ግን ለሌሎች ደግሞ የሚጠቅም ነገርን መስራት ነው። ሌላው ደግሞ ሰርግ፣ ልደት ወይም ሌላ ያላቸውን ሰዎች ከኛ ልጆች ጋር እንዲያውሉ በማድረግ ሰርቪስ ላይ ትኩረት ያደረገ ስራ መስራት ነው። እነዚህን ችግርተኛ ተማሪዎች ሴቶች እንዴት ነው የምታገኟቸው? የፕሮጀክት አግሪመንት ከአዲስ አበባ ከተማ ጋር ተፈራርመናል። በተፈራረምንባቸው ወረዳዎችና ቀበሌዎች የምርጫ መስፈርቶቻችንን እየላክን ሰዎች በዛ ተመልምለው እንዲመጡ እናደርጋለን። ብዙ የበጎ ፈቃድ አገልጋዮችን ስለምናሳተፍ ቤት ለቤት ድረስ ተሄዶ ያ ነገር እውነት መሆኑን እናጠራለን። ብዙ ጊዜ ያው በተለይ እኛ የምንሰራበት ቄርቆስ ክፍለ ከተማ አካባቢ ስለሆነ ለችግሩ እጅግ ሰለባ የሆኑ ብዙ ወገኖቻችን አሉና ብዙም እንደዚ አይነት ችግር አያጋጥመንም። ግን ለምሳሌ እንደዚህ ስትሰሩ እጅግ በድህነት ውስጥ ያሉ መኖሪያ ቃታቸው ሰዎች ይኖራሉና እንደው በጣም ልባችሁን የነካ የችግሩ መጠን በጣም ጥልቅ ነው የምትሏቸው ምን አይነት ሰዎችን ነው? ገጠርም የምንሄደው ይሄን ነገር ምን ያህል ከገጠርና ከከተማ የትኛው ነው የከፋ ችግር ያለበት የምንለው ነው በእውነት ነው ምልሽ ግን፣ አዲስ አበባ ውስጥ ያለውን ችግር ያህል ገጠር ውስጥ የለም። ገጠር ውስጥ አንዲት ሴት የአቶ እከሌ ልጅ ነች ወይም የአቶ እከሌ ሚስት ነች። እዚህ ግን ማንነቱ አይታወቅም። ሰዎች በንረዳለን በምንደግፋለን ወይ ትምህርት ቤት እናስገባለን ሰበብ ነው ወደ ከተማ የሚያመጧቸው በት ቀን ጀምሮ እስከሚሞቱበት ቀን ድረስ ብዙ አይነት በደሎች ይበደላሉ። ያ በደል ደግሞ በጣም ስር የሰደደ ከመሆኑ የተነሳ ለልጆቻቸውን ልክ እንደ በሽታ ይተላለፋል። ለምሳሌ እኔ አንድ በጣም የሚዘገንን ነገር ካጋጠመኝ ብነግርሽ አንድ ቤት ውስጥ አያት፣ ልጅ፣ የልጅ ልጅ ሴተኛ አዳሪነት ስራ ይሰራሉ ይሄ እንግዲህ ትልቅ እጅግ የከፋ የሞራል ዝቅጠት እና የከፋ የድህነት ማመላከቻ ነው እነዚህ ነገሮች በእናንተ ድርጅት ውስጥ በተደረገ እርዳታ የቀየራችሁት ነገር ያመጣችሁት ለውጥ አለ አንድ ታሪክ ብነግረሽ ደስ ይለኛል አንዲት አማኑኤል ሆስፒታል የሶሻል ሰራተኛ የእኛን ድርጅት በሬዲዮ ሰምታ መጣች። አንዲት ልጅ ይዛ በጣም የተጎዳች ነች፣ የከሳች ነች። በጣም ብዙ መከራ እንዳሳለፈች ምንም ማንም ሳይነግርሽ ከፊቷ ላይ ታነቢያለሽ እና ምን እንደሆነች ጠየኳት። ስጠይቃት አላማጣ የሚባል ገጠር ውስጥ ነው ያደጉት። አራት ናቸው ቤተሰቦች ያወለዱት የመጀመሪያ ልጃቸው ግን በጣም ጎበዝ ልጅ ስለነበር እንጨት እየሸጠ ዩኒቨርሲቲ ተምሮ ተመረቀ። ከሶስት ወር በኋላ በወባ ሞተ። ያ ነገር ግን ለልጅቷ ከምትችለው በላይ ሁኖባት አይምሯን በጣም ጎቷት ሆስፒታል ተኝታ ነበር ለረጅም ጊዜ፣ እና ልጅቷ ደግሞ ማትሪክ አልፋለች። ከትንሽ ጊዜ የምክር አገልግሎት በኋላ ምን እንደምትፈልግ ስንጠይቃት ያች ልጅ ትምህርቷን መቀጠል ነው የምትፈልገው። ስለዚህ ስኮላር ፈልገን ኮሌጅ ትምህርት አስገባናት። ትንንሽ ፎኬት መኔዎች መስጠት ጀመርን። እንድትሳተፍ ከኛ ጋር እንድትውል ከኛ ጋር ሁሉን ነገር እንድታረግ ማድረግ ጀመርን። ያ ነገር ምን ለውጥ አስከተለ። ልጅቷን በማዕረግ ተመርቃ እዛው ድርጅት የሂሳብ ሰራተኛ ሆና ተቀጠረች። ሌላው በጣም ደስ የሚለይ ነገር ሁለት ወንድሞቿን እያስተማረች ነው። እና አንዳንድ ጊዜ በቃ መቼም ሊነሱ የማይችሉ ችግሮች ወይም ደግሞ የጉዳት መጠኖች ሁሉ በትንሽ ድጋፍ ይነሳሉ። እና እንደዚህ አይነት ትልልቅ ለውጦች አሉ። ከዚህ በፊት እንደዚህ አይነት የውጭ ሀገር የገንዘብ የገቢ ማሰባሰቢያ ለማድረግ ተንቀሳቅሳችሁ ነበር? ከስምንት ወር በፊት ሜይ ላይ አትላንታ ሄደን ነበር። ድርጅታቸሁ እንግዲህ ብዙ ጊዜ ሰዎች ሲረዱ ሁልጊዜም ጥያቄ ያነሳሉ። ድርጅቱ ምን ያህል ታማኝ ነው? ጣነውን ገንዘብ በተፈለገው ተግባር ላይ ውሏል ወይ የሚሉ ጥያቄዎች ይነሳሉ ከእርዳታ ስራዎች ጋር በተያያዘ ና የእናንተ ድርጅት በዚህ መልኩ እንደው ምን ያህል ነው ታማኝነቱ? ይህንን ነው እንግዲህ እኔ በደንብ አድርጌ መግለጽ የምፈልገው እና መቶ በመቶ ታማኝ ነው ልል በቃ አፌም ሞልቼ ይችላል። ምክንያቱም አምስት አመት ሙሉ ስንሰራ የኦዲት ሪፖርቶቻችን መንግስት የሚፈቅደው ሰባ ሰላሳ የሚል ዘጋ አለው። ማንኛውም ሰው ከመንግስት እንቢመጣ በግሉም ወይም በድርጅት እንቢመጣ የእኛን ፋይናንሻል ነገሮችና የእኛን አሰራር ማየትና ማወቅ ይችላል። ሌላው ደግሞ አንድ ብር የሚሰጠ አንድ ሚሊዮን የሚሰጠ ሰው እኩል ነው ሪፖርት ሪፖርት የሚደረግለት። ቬጋስ ነበራችሁ። አሁን ሌሎች ከተማዎች ላይ ያሏችሁ እንደዚህ አይነት ፕሮግራም የምትሰሩበት ካሊፎርኒያ፣ ለናንድ የፈንድ ሬዚንግ ማሰባሰቢያ አበሻ ሬስቶራንት የሚባል እዛ ላይም አለን። እንግዲህ ዲሲም ይኖረናል። አትላንታም አለን። ሌሎችም ቦታዎች አሉ። የገቢ ማሰባሰቢያ ስራ ትሰራላችሁ። እሺ፣ በጣም ነው የማመሰግነው ወይዘሮ መሰረት፣ እግዜር ስጥልን ለነበረን ቆይታ። እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልን። በጣም አመሰግናለሁ። وانت في الشطة في الشرطه كلو في في الشرطه في سبز سمرلي في الشخ دعملي سعر مدرعي سعر نيب سقمي نبراك بيدني نمار الكو طبع نزيب اللو مسرقو هتصيناني ايه عياني نفسي الرقا بيون نفسي لقا وعام مدرعي كون كون عددي تتصبعي كون كون تمتواتي تأنا يغلعان مستزفا مرر مرقي واتكس النفا واني نقو وميني سحاسكو فيش في الشرطه كلو ترى فيش عملي في الشرطه عملو يبقى محسن في الشطه عملي في الشط عملا رايح لليل سابسي في, في سعر المراعي سعر النص سنسك يحبون سأرجع سيحيل سو هليل لبام يا أخلي من زفلت وحبتا اللي تحبته كبحر السماء إنت سعيد إنت سكت أنا نا إنت ساممي أنت رح في النبلوني وبعيد رأيي عابي توقف نادي حليف تصفى لك فايت تصفى هليل دك سبز سمر لي يطعم حسب في الشيخ تعمل في الشيخ تعمل كل تراب في الشيخ تعمل في الشيخ تعمل يطعم حسب في الشيخ تعمل في الشيخ تعمل أي حل لي كسب سبحان لي في الشيخ تعمل سعر مبرع سعر نتسجمي የምትከታተሉት ጋቢና ቪኦኤ ነው። ጉዞአችን ይቀጥላል። ምክንያቱ ውስብስብ የሆነ የአይምሮ ጠባሳ በሕክምና በእርግጥ ይሄ ሕክምና አገልግሎት ይሻል። በሰውነት ላይ የደረሰ አነስተኛ ጠባሳ ግን የንቅሳት ጥበበኛን ማሳያ ሆኗል። ማርቲን ሲክረስት የዘገበውን መስታወት አረጋው ታቀርበዋለች። ኢየሩሳሌም በሚገኘው ታሪካዊ ሙዚየም ለእይታ ከተቀመጡት ዕድሜ ጠገብ ቁሳቁሶች ጀርባ አንድ የእስራኤል የቀድሞ ወታደር በባህላዊ የቀድሞ ማስዋቢያ የንቅሳት ምስሎች ሰውነቱን እያስዋበ ነው። የንቅሳት ጥበብን ለማሳየት ሳይሆን ንቅሳትን ለሚሻ ሁሉ እየተዘጋጀ ነው። ይህ በሰውነት ላይ የሚከተበው የንቅሳት ጥበብ በውትድርና ሜዳ ለነበሩና ጦርነቱ በሰውነታቸው ላይ ጥሎ ያለፈውን ጠባሳ ለመሸፈን በሚል የተጀመረ ነው። ግሬግ ደርሽዊትስ የንቅሳት ጥበበኞች ለእስራኤል የተባለውን ፕሮጀክት ያስተባብራል። በእነዚህ ጠባሳዎች ላይ የተለያዩ ምስሎችን በመንቀስ የዛን ሰው የጦር ሜዳ አስከፊቱ ውስታዎች ሁሉ ለማደብዘዝ እንሞክራለን። ይህ የቀድሞ ወታደር በጦር ሜዳ ትግል ላይ ጥይት ያረፈበትን የሰውነቱን ጠባሳ በሚበሩ ወፎች ምስል ንቅሳት እንዲሸፈንለት ፈልጎ ነው ወደ ሙዚየሙ የመጣው። እንደ እውነቱ ከሆነ የሚፈልገውን የንቅሳት ምስል እኛ ሰውነቱ ላይ ማስቀመጥ እንችላለን። በዚህም አእምሮ ውስጥ የተቀረጸውን አስከፊ ትውስታ ለማጥፋት አንድ ተሳትፎ ይኖረናል ማለት ነው። ይህ ደግሞ ለእኛ ትልቁ ስኬታችን ነው። ያለፈን እያሰቡ የሚጨነቁ ሰዎችን መርዳት ደግሞ የተነሳንበት ዋነኛው ዓላማችን ነው። ሉክ ዋስማን የንቅሳት ጥበበኞች ለእስራኤል በተባለው ፕሮጀክት ውስጥ ይሳተፋል። በጦርነት ወቅት የሰውነት ጉዳት የደረሰባቸው የቀድሞ ወታደሮች ጠባሳቸውን እየተመለከቱ በጭንቀት ቀሪ ሕይወታቸውን እንዳይገፉ ለመርዳት ከፍተኛ እንቅስቃሴ በማድረግ ላይም ይገኛል። ቆንጆ ሙዚቃ ነው። ሱራፌል ጋበዝከን። ቶሎ ብለን እንወጣለት ና እንግዲህ ሙዚቃውን እንዲጋብዘን። በፌስቡክ አትቪዮ አማሪክ ላይ ሁልጊዜም ታገኙናላችሁ። ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው እኔ መስታወት አድራገው እና ሄኖክ ሰማ እግዜር ነን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበረ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሆን እያለን እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ Tam el călte mare, fii care ipe meci balnebere.